curate da Africa. ጤና ይስጥልኝ አድማጮች፣ የዩክሬን ፕሬዚዳንት ቮሎዶሚር ዜሌንስኪ ከሰሞኑ ደቡብ አፍሪቃን በመጎብኘት አዲስ ምዕራፍ አስጀምሯል። ደቡብ አፍሪቃ በዓለም አቀፍ የፖለቲካ ጉዳዮች ሚናዋ ከፍ እንዲል በመጣር ላይ ናት። ዓለም አቀፉ የፖለቲካ ስርዓት ላይ የአፍሪቃና የደቡብ አሜሪካ ሀገራት ሚና ከፍ እንዲልም ከየአቅጣጫው ጥረት እየተደረገ ነው። የዩክሬን ፕሬዚዳንት ከሰሞኑ ወደ ደቡብ አፍሪቃ የማቅናታቸው አንድምታም ያንኑ የሚያንጸባርቅ ይመስላል። በዓለም አቀፍ የፖለቲካ መድረክ የበላይነት ይዛ ለመቆየት ጥረት ስታደርግ የቆየችው ዩናይትድ ስቴትስ ደግሞ በፕሬዝዳንት ዶናልድ ትራምፕ አስተዳደር የውጭ ፖሊሲ መርሃዋን በብርቱ የቀየረች ይመስላል። በመላው ዓለም በርካታ የዩናይትድ ስቴትስ ኤምባሲዎች ሊዘጉ የመሆናቸው ምስጢርም ከዚሁ ጋር ሳያያዝ አልቀረም። አብራችሁን ቆዩም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከአፍሪቃ አህጉር ጋር ያላቸው ግንኙነት ላይ ቀይ መስመር ማስመር የሚፈልጉ ይመስላል። በአስተዳደራቸው የበጀት ቅነሳ ምር መሰረት ፕሬዚዳንት ዶናልድ ትራምፕ በመላው ዓለም ሰላሳ ግድም ኤምባሲዎችንና ቆንስላዎችን መዝጋት ይፈልጋሉ። አብዛኞቹ ከአፍሪቃ ናቸው። ለንደን በሚገኘው የቻተም ሃውስ የምርምር ተቋም ኃላፊ አሌክስ ቪኔስ አፍሪቃ በዶናልድ ትራምፕ አስተዳደር ዝቅተኛ ስፍራ እንዳላት ገልጧል። አምባሳደሮችን መመደብ በትራምፕ አስተዳደር ቅድሚያ የሚሰጠው ጉዳይ አይደለም። እስካሁን ድረስ በአፍሪቃ ሊመደቡ የተመረጡት ሶስት አምባሳደሮች ብቻ ናቸው። እነሱም ለደቡብ አፍሪካ፣ ለሞሮኮ እና ቱኒዚያ ናቸው። በሌሎች ሀገራት ወይ ቀድሞውኑ ያሉት አምባሳደሮች ስራቸው ይቀጥላሉ፣ አሊያም ከቦታቸው ይነሳሉ። በፕሬዚዳንት ዶናልድ ትራምፕ አስተዳደር አፍሪቃ ውስጥ ኤምባሲያቸው ሊዘጋ ዝርዝር ውስጥ ከገቡ ሀገራት መካከል ሌሶቶ፣ ኤርትራ፣ መካከለኛው አፍሪቃ ሪፐብሊክ፣ የኮንጎ ሪፐብሊክ፣ ጋምቢያ ና ደቡብ ሱዳን ይገኙበታል ተብሏል። ካሜሩን ዱዋላ እና ደቡብ አፍሪቃ ደርባን ከተሞች ውስጥ የሚገኙ ቆንስላዎቿንም ዩናይትድ ስቴትስ የመዝጋት እቅድ እንዳላት የተገለጠው ቀደም ሲል ነው። በደቡብ አፍሪካ ዓለም አቀፍ ጉዳዮች ተቋም የአፍሪቃ ሩሲያ ፕሮጀክት ኃላፊ ስቴቨን ግሩዝድ አፍሪቃ በአሜሪካ ትኩረት እንዳልተሰጣት ተናግሯል። አፍሪካ በትራምፕ የመጀመሪያው ዘመነ ስልጣን ብዙም ቦታ አልነበራትም። አህጉሪቱን በመስደብ ዘንግቷት ነበረ። በዘመነ ስልጣናቸው በአጠቃላይ አህጉሪቱን አልጎበኙም። በአፍሪካ ጠቃሚ ሀገራት ውስጥ የሚገኙ የአምባሳደር ቦታዎች ክፍት መሆናቸው ለእኔ ብዙም አልደነቀኝም። በትራምፕ አስተዳደር አህጉሪቱ ምን ያህል ዝቅተኛ ስፍራ እንዳላት ነው የሚያሳየው። የዩናይትድ ስቴትስ ወቅታዊ የአምባሳደሮችን ዝርዝር በሚያሳየው ድህረገጽ ላይ ከፍተኛ የህዝብ ብዛት ባላቸው እንደ ናይጄሪያ፣ ኢትዮጵያና ግብጽ ባሉ ሀገራትም የወደፊት አምባሳደር የሚመደብ ስለመሆኑ አልተገለጠም። በአንጻሩ የት አስተዳደር በኢንዱስትሪ ጠንካራ ይዞታ ባላት አፍሪቃዊቱ ሀገር ደቡብ አፍሪቃ አዲስ አምባሳደር ሰይሟል። በፕሬዚዳንት ዶናልድ ትራምፕ አስተዳደር የተሾሙት አምባሳደር ሌዎ ብሬንት ቦዜል ሳልሳዊ ናቸው። ሹመታቸው በዩናይትድ ስቴትስ ሴኔት መጽደቅ ይጠበቅበታል። ሰውየው እጅግ ወጋ አጥባቂና መገናኛ ብዙሀን ላይም ጠበቅ ብቅ ያለ ትችት የሚሰነዝሩ ከመሆናቸው አንጻር በአምባሳደርነት መሾማቸው ለደቡብ አፍሪቃ ፈተና መሆኑን ስቴቨን ግሩዝድ አክለው ተናግሯል። ፕሬዚዳንት ዶናልድ ትራምፕ በጥር ወር መንበረ ስልጣኑን ከያዙበት ጊዜ አንስቶ በርካታ የመንግስት መስሪያ ቤቶች ላይ የሰራተኞች ቅነሳና አንዳንድ ክፍሎችን የማጠፍ አልያም የመዝጋት እርምጃዎችን ወስዷል። በኤክስ የማህበራዊ መገናኛ አውታር የቀድሞ ትዊተር ባለቤት የዓለማችን ቢሊዮነር ኤለን መስክ በሚመራው አዲስ መስሪያ ቤት እርምጃ ቶች ስራቸውን እንዲያቆሙ ተገዷል። የመንግስት የስራ ብቃት ክፍል በእንግሊዝኛ ምጻሩ ዶጅ የተሰኘው ክፍል ከፍተኛ የሰራተኛ ቅነሳ እርምጃ ወስዷል። ከዚያም ባሻገር የፕሬዚዳንት ዶናልድ ትራምፕ አስተዳደር የአገሪቱ ኢኮኖሚ ላይ ጫና ከፈጠሩ ጉዳዮች መካከል በተለያዩ ሀገራት የሚገኙ ኤምባሲዎችና ቆንስላዎች እንደሆኑ ይናገራል። የትራምፕ አስተዳደር ከአገራት ጋር በተናጠል የሁለትዮሽ ትብብር ማድረጉ ላይ ማተኮሩንም በፕሪቶሪያ ዩኒቨርሲቲ የአፍሪካ መካከል የአሜሪካ ጥናት ኃላፊ ክሪስቶፈር ኢዚኬ አብራርቷል። የትራምፕ አስተዳደር ከአፍሪቃ ጋር ባለው ግንኙነት በጋራ ትብብር አያምንም። በመጀመሪያ የስልጣን ዘመናቸው በተናጠል ከሀገራት ጋር የሁለትዮሽ ግንኙነት ማድረግ ነበር ምርጫቸው። የፕሪቶሪያ ዩኒቨርሲቲ አጥኙ እንደሚሉት ከሆነ የፕሬዝዳንት ዶናልድ ትራምፕ አስተዳደር ከአብዛኛ የአፍሪቃ ሀገራት ጋር ግንኙነቱ እንደ ቀድሞ አይሆንም። ዶናልድ ትራምፕ በተለይ ግን ከደቡብ አፍሪቃ፣ የኮንጎ ዲሞክራሲያዊ ሪፐብሊክና ምናልባትም ከናይጄሪያ ጋር የሁለትዮሽ ትብብር የማድረግ ፍላጎት ይኖራቸውናል። እንደ አጥኙ ግምት ከእነዚህ አገራት ጋር የሁለትዮሽ ግንኙነት ለማድረግ የሚሹትም አገራቱ ካላቸውና ዩናይትድ ስቴትስ ከሚያስፈልጋት የተፈጥሮ ማዕድናት ጋር ይያያዛልም ብሏል። ወደ ቀጣዩ ዘገባችን ተሻግረናል። የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ አይኖች ወደ አፍሪቃ ማማተር ጀምሯል። ፕሬዚዳንቱ ባለፈው ሳምንት ሐሙስ ሚያዚያ 16 ቀን 2017 ዓ ም ደቡብ አፍሪቃን በመጎብኘት አዲስ ምዕራፍ አስጀምሯል። ከዚህ ቀደም ሻካራ የነበረውን የሁለቱን አገራት ግንኙነትንም አድሷል። ሆኖም የዩክሬኑ ፕሬዚዳንት ደቡብ አፍሪቃ በአካል ተገኝተው ከፕሬዝዳንት ሲሪል ራማፎሳ ጋር በሚወያዩበት ወቅት ሩሲያ የዩክሬን ዋና ከተማ ኪየቭን በቦምብ ደብድባ የፕሬዝዳንቱ ጉብኝት እንዲቋረጥ አስገድዳለች። ፕሬዝዳንት ቮሎዶሚር ዜሌንስኪ ከደቡብ አፍሪቃ አቻቸው ጋር ከተወያዩ በኋላ ጉብኝታቸውን አቋርጠው ወዲያውኑ ወደ አገራቸው ለመመለስ ተገዷል። በደቡብ አፍሪቃ የጆሃንስበርግ ዩኒቨርሲቲ የዲሞክራሲና አመራር ማዕከል ተመራማሪ የሆኑት ዶክተር ኦስካር ፋን ሂርደን ደቡብ አፍሪቃ፣ ሩሲያ አባል የሆነችበት ብሪክስ ቡድን ውስጥ አባል መሆኗን ፕሬዚዳንት ቮሎዲሚር ዜሌንስኪ ከግንዛቤ እንደሚያስገቡ ገልጧል። ደቡብ አፍሪካ ላለፉት ዓመታት የብሪክስ አባል ሆና መቆየቷን ዜሌንስኪ ከግንዛቤ የሚያስገቡ ይመስለኛል። ደቡብ አፍሪቃ በእንግሊዝኛ ምጻሩ ብሪክስ የቀዳሚ መስራች ሀገራትን ስም የመጀመሪያ ፊደላት በመውሰድ ሲሰየም ከነ ብራዚል፣ ሩሲያ፣ ህንድና ቻይና ጋር የቡድኑ መስራች ናት። ይህ ሁኔታም የዩክሬን ፕሬዝዳንት ደቡብ አፍሪቃን በጎበኙበት ወቅት የነበረው አንድምታ በፕሬዝዳንት ሲሬል ራማፎሳ መንግስት እንዴት ሊታይ እንደሚችል ዶክተር ኦስካር እንዲያብራራሉም እንደ ብሪክስ ባሉ የትብብር ጥምረቶች አካል በመሆናችን ከሩሲያ ፌዴሬሽን ጋር ባለን ወዳጃዊ ግንኙነትም ፕሬዚዳንት ራማፎሳ ጉዳዩን በቀጥታ ወደ ፕሬዚዳንት ቭላዲሚር ፑቲን ወስደው ይህ ነው። ፕሬዚደንት ዜለንስኪ ለውይይት ያቀረቡት ነጥብ እነዚህ ጉዳዮችም ነው የሚያሳስቧቸው ቢሉ የተሻለ ነው። በቅርቡ ወራት ውስጥ ፕሬዝዳንት ቮሎዶሚር ዜሌንስኪ ከዩናይትድ ስቴትስ፣ ከአውሮፓ ሕብረትና ከተባበሩት መንግስታት መሪዎች ጋር ተወያይቷል። በእርግጥ በቅርቡ ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ውስጥ በአካል ተገኝተው ከተወያዩ በኋላ የሁለቱ ሀገራት ግንኙነት ሻክሯል። በተለይም የዩናይትድ ስቴትስ ምክትል ፕሬዚዳንት ጄዲ ቫንስ የዩክሬኑ ፕሬዝዳንት ዩናይትድ ስቴትስን አላከበሩም በሚል ፊት ለፊት ከሞገቷቸው በኋላ የሁለቱ ሀገራት የቀድሞ ወዳጅነት ደብዝዟል። የዩናይትድ ስቴትሱ ፕሬዝዳንት ከዩክሬኑ ብቻ ሳይሆን ከደቡብ አፍሪካው ፕሬዝዳንት ጋርም አይንና ናች ሩጫ የሆኑ ይመስላል። ዩናይትድ ስቴትስ ፊቷን ያዞረችባት ዩክሬን የሩሲያ ወዳጅ የሆነችው ደቡብ አፍሪቃ ለማባብል በዩናይትድ ስቴትስ ጫና እየተፈጠረብኝ ነው የሚል ስሜት የተሰማት ደቡብ አፍሪቃ ደግሞ ዩክሬንን ከሩሲያ ጋር በማቀራረብ የማደራደር ሚናውንም ለመውሰድ በማሰብ ያለፈው ሳምንት ውይይት ለሁለቱ ሀገራት መሪዎች ጠቃሚ መሆኑን ተንታኞች ይገልጣሉ። በደቡብ አፍሪቃ የዩክሬን ማህበር የክብር ፕሬዚዳንት ጂቪ ኒክ ካቹር ግን በዚህም አለበዚያ የዩክሬን ሰላም መንገዱ አባጣ ጎርባጣና ረዥም ነው ባይ ናቸው። በዩክሬን ዘላቂ ሰላም ሊሰፍን የሚችለው ሩሲያ ጠቅላይነቱንና ዩክሬንን ቅኝ ግዛት የማድረግ ፍላጎቷን ስትገታ ብቻ ነው። በአሁኑ ወቅት እዚያ ጋር አይደለንም። እንዳለመታደል ሆኖም የየትኛውም ሀገር በተናጠል ያንን ሊቀይር አይችልም። የአፍሪቃና የደቡብ አሜሪካ ሀገራት ዓለም አቀፉ ስርዓት እጅግ ያዘመመ ነውና ሊቃና ብሎም ተሳታፊ ልንሆን ይገባል የሚል ጽኑ አቋም ማራመድ ከጀመሩ ሰነባብቷል። የደቡብ አፍሪቃና የዩክሬን መሪዎች ውይይትም ይህንኑ እንደሚያንፀባርቅ የፖለቲካ ተንታኞች ይናገራሉ። ደቡብ አፍሪቃም ሊገባደድ መንፈቅ ከቀረው የቡድን ሀያ አባል ሀገራት የወቅቱ ፕሬዝዳንትነቷ ዘመን ዓለም አቀፍ ፖለቲካዎች ላይ ብርቱ ተጽዕኗን ማሳረፍ ትሻለች። ለዚያም ነበር ባለፈው መጋቢት ወር ውስጥ በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ያሰሙት። የደቡብ አፍሪካ ዓለም አቀፍ ግንኙነቶችና ትብብር ኃላፊ ዛኔ ዳንጎር አገራቸው የዓለም አቀፍ አመራር ስርዓቱ ለውጥ እንዲኖረው አጥብቃ እንደምትሰራ የተናገሩት ደቡብ አፍሪካ ዓለማችን የተጋረጠባትን ውስብስብ ፈተና ለመፍታት ዘርፈ ብዙ ስርዓቱን ማጠናከርና ዓለም አቀፍ ትብብሩን ማሻሻል እንደሚሻ አጥብቃ ታምናለች። ቀደም ሲል የተጠቀሰው የዘርፈ ብዙ ስርዓቱ መሸርሸር በዓለም አቀፍ እድገቱና መረጋጋቱ ላይ አደጋ ደቅኗል። ደቡብ አፍሪቃዊው ፖለቲከኛ ዛኔዳንጎር በመጋቢቱ የተባበሩት መንግስታት ጠቅላላ ጉባኤ ንግግራቸው ተመድ እንደ ጎርጎሮስ አቆጣጠር በ1945 ሲመሰረት ከነበረበት ዘመን አንጻር ሊታይ እንደማይገባ አጽንዖት ሰጥቷል። ዛሬ ያለንበት የተለየ ቦታ ነው ሲሉም። እናስ እንደ ደቡብ አፍሪቃ ያሉ አዳጊ አገራት የዩክሬን ሩሲያን ጦርነትን ጨምሮ ባለማችን የሚንጸባረቁ ፖለቲካዊ ውሳኔዎች ላይ ወደፊት ብርቱ ሚና ይኖራቸው ይሆን? አድማጮች የዶናልድ ትራምፕ ዲፕሎማሲ በአፍሪቃ እንዲሁም የዩክሬን ፕሬዝዳንት አይኖች ወደ አፍሪቃ አማትሯል በሚል ያቀናበርንላችሁ የትኩረት በአፍሪቃ መሰናዶ በዙ ይጠናቀቃል። ማንተጋፍቶት ስለሺነኝ መልካም ጊዜ፣ ጤና ይስጥልኝ።